ሳይንስና ሕብረተሰብ እጅግ ግዙፎቹ የሳምሰንግ እና የአፕል ኩባንያዎች በዘመናዊ ተንቀሳቃሽ ስልኮች ምርት የአንገት ለአንገት ትንቅንቅ ከጀመሩ ወዲህ የተከሰተ ዱብዳ። አፕል ኩባንያ አይፎን ሰባት የተባለውን ዘመናዊ ስልክ ለገበያ ሲያቀርብ፣ ወዲያው ተቀናቃኙ ሳምሰንግ ኩባንያ ደግሞ ጋላክሲ ኖት ሰባት የተሰኘውን ስልክ ይዞ በኩራት ብቅ አለ። ለዓይን ማራኪ ለእጅ ቀለል ተደርገው የተሰሩት የሳምሰንግ ጋላክሲ ኖት ሰባት ስልኮች ግን ብዙም ሳይቆዩ ለኩባንያው ከባድ ችግር ነው ያሸከሙት። በዓለም የተንቀሳቃሽ ስልኮች ገበያ ሽያጩ በከፍተኛ ፍጥነት እየተመነደገ የመጣው ሳምሰን ኩባንያ በጋላክሲ ኖት ሰባት ስልኮች መዘዝ በቢሊዮን የሚቆጠር ዶላሮችን አቷል። ኩባንያው በሥነ ቴክኒኩ ዘርፍ እጅግ ሲበዛ የተጠበበበት ይህ ዘመናዊ ስልክ አድናቆትን ሳይሆን ለዓመታት ተጣብቶት የሚዘልቅ ጥቁር ጥላ ነው ያተረፈበት። አብራችን ቆዩ። የደቡብ ኮሪያው ሳምሰንግ ኩባንያ ጋላክሲ ኖት 7 የተሰኘውን ዘመናዊ ስልክ ለገበያ ሲያቀርብ በሥነ ቴክኒኩ ዘርፍ እጅግ ተጨንቆና ተጠቦ የሠራው ምርቱ እንደሆነ በመግለጥ ነበር። በእርግጥም የኩባንያው ኢንጂነሮች አዲሱ ስልክን ከቀዳሚው ምርት በብዙ መልኩ የተለየ ለማድረግ ከፍተኛ ጥረት አድርጓል። ከስልኩ ጋር ተጣብቆ የተሰራው ባትሪ ግን መዘዝ አስከተለና ጠበብቱን እጀ ሰባራ አደረጋቸውም። የጋላክሲ ኖት 7 ባትሪ 3500 ሚሊ አምፒር አወር ሊቲየም አዮን የሚባል ነው። ይህ እጅግ ቀጭን ተደርጎ የተመረተው ባትሪ ነው እሳት በማስነሳት ለሳምሰንግ ኩባንያ መዘዝ ያስከትለው። የኮምፒውተርና የኤሌክትሮኒክ ዕቃዎች ባለሙያው ንጉሱ ሰለሞን የጋላክሲ ኖት ሰባት ባትሪ እሳት የሚነሳበትን ምክንያት ይገልጣል። በእርግጥ ሳምሰንግ ስልኩን ኖት ሰበን የተባለው የመጨረሻ ስሪቱን ነው የሰበሰበው። ስልኩ ኦገስት መጨረሻ ወይም ሴፕቴምበር መጀመሪያ አካባቢ ነበር የተለቀቀው ከዛ በኋላ በነበረው የባትሪ ዲፌክት ቴክኒክሊ የባትሪ ችግር አልነበረም የነበረበት ባትሪው ቻርጅ ሲያድረት ሊሚቱን እስከ መጨረሻው ቻርጅ አድርጎ ማቆም ሲገባው ኤክሰሲቭሊ ቻርጅ ያደርጋል ባትሪው ከሞላ በኋላ። ያ ደግሞ ባትሪው ላይ ሙቀት እንዲፈጠርና ያ ሙቀት ደግሞ ኤክሰሲቭ ሲሆን ስልኩ ላይ እስከ እሳት የሚደርስ ዳሜጅ የማምጣት ሁኔታ አምጥቷል። እነኚህ የመጡት ስልኮች ከተመረቱት ኦልሞስት ከዘጠና ፐርሰንት በላይ ስልኮች የሚኝ ችግሮች ነበረባቸው። ስለዚህ ያለው አማራጭ ሎሱን ችሎ ስልኮቹን በሙሉ መሰብሰብ ነበረ። ስለዚህ ያንን እያደረጉ ነው ያሉት። ሳምሰንግ ጋላክሲ ኖት ሰባት ባትሪው እየጋለ እሳት ማስነሳቱ መዘዝ አስከተለ እንጂ ለአያያዝ የሚመችና ከቀዳሚው ምርትም በመጠን ከፍ የሚል ተደርጎ ነበር የተሰራው። ቀደም ሲል ሲቀርብበት የነበረውን ቅሬታ በማሻሻልም ምስሎችን፣ ቪዲዮዎችን አሊያም ሰነዶችን በብዛት ለማቀፍ ተጨማሪ ካርድ እንዲቀበል ተደርጎ ነበር የተፈበረከው። ድረገጾች በሚታሰሱበት ወቅት ከሌላው ጊዜ በተሻለ ደህንነታቸው እንዲጠበቅም ተደርጓል። ጋላክሲኖት ሰባትን 7 ከሌሎች ስልኮች ለየት ካደረጉት ነጥቦች መካከል ስማርትፎን የሚባሉት ዘመናዊ የእጅ ስልኮችና ወደ ኮምፒውተር የሚያዘነብሉ ታብሌቶች ቅይጥ መሆኑ ዋነኛው ነበር። እንደው በቀላሉ የሳምሰንግ መሐንዲሶች ብዙ ማሻሻያዎችን ለማድረግ ሲበዛ ተጠበው ነበር ማለት ይቻላል። ጠበብቱ ጥረታቸው ውሃ ስለበላው ግን ኩባንያው ጋላክሲኖት ሰባት ምርቶቹን በአጠቃላይ ማምረት መሸጥም ሆነ ማከፋፈል እንዳቋረጠ መስከረም አስር ቀን 2009 ዓ.ም ለማወጅ ተገዷል። ኩባንያው እዚህ ውሳኔ ላይ የደረሰውም ለደንበኞቹ ደህንነት በሚል እንደሆነ ገልጧል። ሳምሰንግ ጋላክሲኖት ሰባት ስልኮቹን ለመሰብሰብ ጥሪ ሲያስተላልፍ ሁለት አማራጮችን በመስጠት ነው። በዚህም ዲዛይን ዲፌክት ያለባቸውን ስልኮች ለማወቅ ሴሪያል ነበር ከጀርባቸው ያለውን ከሳምሰንግ ዌብሳይት ጋር በማመሳከር ከገዛችሁበት ቦታ ብቻ ሌላ ቦታ ሳይሆን ከተገዛበት ቦታ ብቻ ሄዳችሁ እንድትመልሱ። ስትመልሱም ሁለት አማራጭ አለው ብለዋል። አንደኛው ሙሉ ሪፈንድ የብር ሪፈንድ ነው። ሁለተኛው ደግሞ ሌላ አይነት ስልክ ስከ ኖት ወይ ኤስ ሰቨን ቅያሬ ይሰጣለን ብለው ወይና ነው ሲያደርጉት እስከማቆምጠት እንደዚህ ነው ሁኔታው። የኢትዮጵያ አየር መንገድ በበኩሉ ጥቅምት 11 ቀን 2009 ዓ ም ባወጣው መግለጫ የሳምሰንግ ጋላክሲኖት 7 የእጅ ስልኮች በማንኛውም በረራው ወቅት አውሮፕላኖች ውስጥ እንዳይገቡ ማገዱ ተሰምቷል። ቀደም ሲል ከሉዊስ ቪሌ ወደ ባልቲሞር ሊበር የተዘጋጀ የአሜሪካው የሳውስ ዌስት የበረራ አገልግሎት አውሮፕላን ውስጥ ሳምሰንግ ስልክ ባትሪው ግሎ ጢስ በመፍጠሩ ሰባ አምስት ተሳፋሪዎቹን በፍጥነት ማስወጣቱን አሶሲዬትድ ፕሬስ የዜና ምንጭ ዘግቧል። የሳምሰንግ ስልኮችን ደንበኞቻችን በብዛት ለጥገና ወደ እኛ ያመጣሉ ያሉት አዲስ አበባ በሚገኘው ዮናስ ሞባይል የጥገና ክፍል ሰራተኛው አቶ ዘሪውን ላቀው እስካሁን ለጥገና የመጣ ጋላክሲ ኖት ሰባት እንዳላጋጠማቸው ይናገራሉ። አጋጣሚ ሆኖ በዚህ አይነት ችግር የመጡ ስልኮች የለም ግን ኢንፎርሜሽኑ ስለነበረን እኛም ሲመጡ ስልኮቹ ሲጀመር ሰዎቹን በማስጠንቀቅ አንቀበልም። ስልኩ እንደዚህ አይነት ችግር እንዳለበት ስለምናውቅ ማለት ነው። አንዳንድ ሰዎች ግን ከኤርፖርት ምናምን የተመለሱ እኛ ጋር መጥተው እሚጠይቁን አሉ። ኤርፖርት ላይ የተመለሱ ማለት ነው። ስልኩን ይዞ መግባት እንደማይችሉ እንደዚህ አይነት ችግር እንዳለበት ተነግሯቸው ማለት ነው እንጂ ኖርማሊ እንደዚህ በእንደዚህ አይነት ችግር የመጣ ስልክ የለም እኛ ጋር ኖሰብን አዲስ ምርት ስለሆነ አይመጣም። እኔ አሁን በኖርማሊ ሁለት ብቻ ነው እየወሰደ የሚሰራ ስልክ የተበላሸ ሳይሆን የሚሰራ ሁለት ኖት ሰብን አይተናል። ስልክማ የማይመጣበት ምክንያት ቶሎ ቶሎ አይገባም ሀገር ውስጥ ዘመናዊ ስልኮች ቶሎ አይገባም። ለዛም ይመስለኛል የደቡብ ኮሪያው ግዙፍ ኩባንያ ሳምሰንግ በጋላክሲኖት ሰባት የባትሪ ችግር የተነሳ በቢሊዮን የሚቆጠር ዶላር እንዳጣ ይነገራል። ኩባንያው ከደረሰበት ጉዳት ለማገገም ረዥም ጊዜ ሊወስድበት እንደሚችልም ተገምቷል። ሳምሰንግ የጋላክሲኖት ሰባት ስልኮቹ ከደንበኞቹ እንዲመለሱለት ጥሪ ባስተላለፈበት ወቅት ወደ ሁለት ቢሊዮን ዶላር ገቢ እንዳጣ የገበያ አጥኚዎች በክትትል ደርሰውበታል። ኩባንያው በገበያ ላይ ተሰራጭተው የነበሩ 2.5 ሚሊዮን የጋላክሲ ኖት ሰባት ስልኮቹ በሙሉ እንዲሰበሰቡ ጥሪ በማስተላለፉ የደረሰበት ኪሳራ በ2 ቢሊዮን ዶላር ብቻ አይወሰንም ሲል ፎርቢስ ጽፏል። ሳምሰንግ በምርቱ ላይ ያጠላበት መጥፎ ጥላ ለበርካታ ዓመታት እንደሚከተለው የዩናይትድ ስቴትሱ የንግድ መጽሔት ፎርቢስ በድረገጽ ጽሑፉ ገልጧል። ለኩባንያው የበለጠ ስጋት የሆነው ደግሞ አሰብስፈው የሚጠብቁ የኩባንያው ተቀናቃኞች ናቸው። በሂዩ እንዳይ ተቋም ተመራማሪው ሊያንጊዮን ያብራራሉ። ሳምሰንግ በጋላክሲ ኖት ሰባት የተከሰተበት አጋጣሚ አፕል ኩባንያ የሳምሰንግን ደንበኞች ለማደን ምቹ ሁኔታ የፈጠረለት ያልጠበቀው ሲሳይ ነው። እጅግ አደገኞቹ ደግሞ የቻይና ኩባንያዎች ናቸው። ኩባንያዎቹ ሳምሰንግን እግር በእግር መከተል ከጀመሩ ሰነባብተዋል። እናም በቴክኒክ ለመላቅ እንዲህ አይነቱን አጋጣሚውን ይጠብቁ ነበር። ይሄ መቼም ለሳምሰንግ ከባድ ምት ነው። ኩባንያው አሁን የተጋፈጠውን ጉዳት በጊዜ ለመገደብ ይቻለው ዘንድ አስተማማኝና ረቂቅ የሆኑ አዲስ ምርቶችን ወደ ገበያው በቶሎ ማምጣት አለበት። ኩባንያው ላይ የደረሰው ጉዳት ገቢ በማጣት ብቻ አልተወሰነም። አንዳንድ ከሳምሰንግ ኩባንያ ጋር ይሰሩ የነበሩ የሥነ ቴክኒክ ተቋማት በጋራ መስራታቸውን በማቋረጣቸው ደግሞ ወደ አንድ ትሪሊዮን ዶላር ግድም ገቢ ለማጣት ይገደዳል ተብሎ ተገምቷል። ሳምሰንግ በእቅዱ መሰረት ከተጓዘ ከገበያ የመከነው ጋላክሲ ኖት 7 ተከታይ የሚሆነውን ጋላክሲ ኤስ 8ን የካቲት ወር ላይ ይፋ ያደርጋል ተብሎ ይጠበቃል። ይህን አዲስ ዘመናዊ የእጅ ስልክ ለመፈብረክ ረቂቅ ማስተናበሪያዎችን የማበልጸግ ሥራ ላይ የተሰማሩት ባለሙያዎቹ ከባድ ፈተና ነው የገጠማቸው። የመጀመሪያው ከባዱ ፈተና የጋላክሲኖት ባትሪ በእሳት መያያዝ የፈጠረውን ስጋት ቀንሶ ደንበኞችን መልሶ ማምጣት ነው። ሌላኛው ትልቁ ፈተና ደግሞ ከዋነኛ ተቀናቃኙ አፕል ኩባንያ የሚደርስበት ጫና ነው። በጋላክሲኖት ሰባት ውድቀት ተጠቃሚ በመሆን ከፍተኛ ትርፍ ያጋበሰው አፕል የአይፎን 7 ተከታይ ምርቱን ሲያቀርብ ሌሎች ማሻሻያዎችን ስለሚያደርግ ከዛ ጋር ፉክክር ማድረጉም ሌላው የሳምሰንግ ጫና ነው። እነዚህን ጫናዎች ተቋቁሞ ሳምሰንግ ግን ከገባበት ከፍተኛ ውጥረት ለማውጣት የኩባንያው መስራቾች የልጅ ልጅ የሆኑት ሊ ያዬ ዮንግ የኩባንያውን አመራር ተረክቧል። የሃርቫርድ ምሩቁ ሊ ግን ይህን ሁሉ ጫና ተቋቁመው የደቡብ ኮሪያ ኩራት የሆነው ግዙፉ የሳምሰንግ ኩባንያን ከገባበት ማጥ ያወጡት እንደሆነ ጊዜ የሚፈታው ነው። አድማጮች፣ የሳምሰንግ ጋላክሲ ኖት 7 የባትሪ ችግርን በተመለከተ ያጠናቀርንላችሁ የሳይንስና ሕብረተሰብ ዝግጅት በዚህ ይጠናቀቃል። ማንተጋፍቶት ስለሺ ነኝ። መልካም ጊዜና ጤና ይስጥልኝ።